ክቡራትና ክቡራን አድማጮች አሁን አንድ እንግዳ ይዣለሁኝ። ስቱዲዮ ውስጥ እንግዳ ልበለው ቤተሰብ አሁን አላውቅም። ዛሬ ባለንበት ሁኔታ ትንሽ ቆይተን ከእናንተ ጋር እንወስናለን። ላለፉት ከሰላሳ ዓመታት ለበለጠ ጊዜ ይህንን የምትሰሙትን የአሜሪካ ድምፅ ራዲዮ ጣቢያ ይህንን ያህል ተወዳጅ፣ ይህንን ያህል የሚከበር፣ ይህንን ያህል ተደማጭ አድርገው ከቆዩ ድምፆች አንዱ ነው ባልደረባዬ ሰሎሞን ክፍሌ ዛሬ በሥራው ላይ የመጨረሻ ቀኑ ነው። ጡረታ ይወጣል። በጡረታ ከመሰናበቱ በፊት የዛሬውን ውሎውን ሲያጠናቅቅ ወደ ስቱዲዮ ይዤው ገባሁና እስቲ አንዳንድ ሀሳቦችህን አጫውተን አካፍለን ከአድማጮችህም ጋር የምትለዋወጠው ነገር ካለ አልኩና ጋበዝኩት። ሰሎሞን ጤና ይስጥልኝ፣ እንደምንድን ነህ አለው። ሰሎሞን እና እስቲ እንግዳ ልበልህ ወይስ ቤተሰብ ልበልህ አሁን ባለህባት ሰዓት ቤተሰብ ለነገሩ ወተህም ቤተሰብ ነህ። ምክንያቱም ጋዜጠኛ አንድ ጊዜ ጋዜጠኛ ከሆንክ እስክትሞት ጋዜጠኛ ነህ ይባላል። በጡረታ ብትወጣም ጋዜጠኛ እንደሆንክ ነው። ከስራህ ጡረታ ትወጣልህ እንጂ ከሙያ ጡረታ አትወጣም። እና ሰሎሞን ጊዜህ ለመሆኑ ደርሶ ነው በጡረታ ለመውጣት ወይም ከስራ ላይ ለመራቅ የወሰንከው፣ ትንሽ የቸኮልክ አይመስልህም? ፈጽሞ አልቸኮልኩ ሞክሼ እንዲያውም አንድ የመንግስት ሰራተኛ የተሟላ ጥቅማ ጥቅሞቹ በተጠበቁበት ሁኔታ መውጣት የሚያስችለውን ጊዜ ጠብቄ ነው የምሰናበተው። እንደምታውቀው ከስልሳ ዓመት በላይ ስትሆን ገቢህ ይቀንሳል እንጂ ጡረታ መውጣት ትችላለህ። እኔ ግን ሙሉ በሙሉ ጥቅማ ጥቅሞችን አስከብሬ ነው የምወጣው። ከስልሳ አምስት በላይ መሆን አለብህ ይህን ለማሟላት። ስለዚህ አልቸኮልኩም ለማለት ነው። መልካም ሞክሼ። አየህ በዩናይትድ ስቴትስ መካከለኛ ገቢ አሁን ባለህበት ሁኔታ ማለት ነው ጥሩ መካከለኛ ገቢ ደሞዝ አምስት ሚሊዮን ዶላር ማለት ለመጪዎቹ ሀምሳ ዓመት ያለ ሀሳብ የሚያኖርህ ገንዘብ ነው እና በቅርቡ የደረሰህ ሎተሪ ያገኘኸው ገንዘብ ሀሳብም አለ የለም ሎተሪው ከቪኦኤ ለመሰናበት ፈጽሞ ተጽዕኖ አላሳደረብኝም ታስታውሳለህ ድሉን ያገኘሁበትን የአንት ኬቲጄ በማግስቱ በስራ ገበታዬ ላይ ተገኝቻለሁ ስራ ከጨረስኩኝ በኋላ ነበር ገንዘቡን ለመቀበል የሄድኩት ቼኩን የዕለት ዕለት ባንክ አስገብቼ ይኸው እንዳየኸው ዛሬ እስከተሰናበትኩበት ጊዜ ድረስ ስራዬ ላይ ቆይቻለሁ ምንም ተጽዕኖ አላሳደረብኝም ይልቅ አንድ ነገር ልንገርስ ሰለሞን በሎተሪ ከፍተኛ ገንዘብ ሳገኝ እኮ ይሄ አሁን የመጀመሪያ አይደለም ሉ ዙሪያን ሲዞር ነው የኖረው ከአስር አመት በፊትም ሎተሪ ደርሶኛል ይህኛው ለሁለተኛ ጊዜ መሆኑ ነው። ገንዘብ በኔ ሕይወትና ሙያዬ ላይ ተጽዕኖ ማሳደር አይችልም። ከ31 ዓመታት በፊት ያገኘሁት በጣም ግዙፉና በሺህ ሚሊዮን የማይገመተው ሎተሪ ግን ሁል ጊዜም ከአእምሮ የማይጠፋ ነው። እሱን ብገልጽልህ ደስ ይለኛል። በነገራችን ላይ ከሎተሪህ ትንሽ ሳትርቅ ትልቁ ዜና የነበረው ያን ጊዜ አምስት ሚሊዮን ዶላር የደረሰው አንድ ጋዜጠኛ፣ የአሜሪካ ድምፅ ራዲዮ ጣቢያ ባልደረባ ስራው ላይ ተመልሶ ገባ፣ ስራውን እየሰራ ነው ማለት ነበረ ትልቁ ዜና። እስቲ ትልቁ ሽልማቴ ነው ትልቁ ሎተሪ ነው ዳልከው ንለፍ። ይውል ወደዚህ ሀገር እንደመጣሁ በችሎታ የምፈልገውን የስራ አይነት ማግኘት አልቻልኩም ነበርና በአንድ ሴንትራል በተባለ የመኪና ማቆሚያ ኩባንያ ተቀጠርኩ። እዚያ እየሠራው ባለሁበት ጊዜ ነበር ቪኦኤ የአማርኛው ቋንቋ አገልግሎት ስልክ ደውሎ ማመልከቻ ውሳኔ አግኝቷል፣ ልንቀጥር ስለሆነ መጥተህ አስፈላጊውን ፎርማሊቲ አሟላ ተባልኩ። ያችን ቃል በሰማሁበት ወቅት የተሰማኝ ደስታ በአምስት ሚሊዮን ዶላር አይደለም፣ በመቶ ሚሊዮን ዶላር የማይገኙ ቪኦኤ በመሥራቴ ነው። ብዙ ሚሊዮን ጥያቸው የተሰደድኩትን ወገኖችን ማገልገል የቻልኩት ስለዚህ ነው። ትልቁ ሎተሪ ቪኦኤ ነው የምለው። እናም በሀገር ውስጥም በውጭም ዓለም የሚገኙ ብዙ ሚሊዮን ኢትዮጵያውያንን ላለፉት ሰላሳ አንድ ዓመታት እንዳገለግል እድሉን ለሰጠ ለዚህ መስሪያ ቤት ከፍተኛ ምስጋና ማቅረብ እፈልጋለሁ። እናንተን ባልደረቦችን፣ ሰለሞን ከልብ ላመስግን። እዚህ በዋናው ስቱዲዮና ኢትዮጵያ የሚገኙትን ዘጋቢዎቻችንን ሁሉም አብሬያቸው ለመስራት በመታደል ያመሰግናለሁ። እኮራባችኋለሁ። ሰሎሞን፣ በጣም ስሜት የሚነካ አባባል ነው። አንተ በዚህ በጋዜጠኝነት ዓለም ስትሰራ ቪኦኤ መጀመሪያው አይደለም። የኢትዮጵያ ቴሌቪዥን ተመልካቾች ያስታውሰሃል። እንደ ዛሬ ከኢትዮጵያ የወጣህበትም ሁኔታ በብዙዎች አእምሮ ውስጥ እስከ ዛሬ ድረስ አለ። መጽሐፍ እየጻፍክ እንደሆነ ስለ ህይወትህ አውቃለሁኝና በዛም ውስጥ ብዙ ታሪኮችህን አድማጭም ተመልካችም ያገኛል የሚል እምነት አለኝ። በቅርቡ እንደዚሁም ደግሞ እየተመላለስን እንጫወታለን። በማንኛውም መድረክ ከአድማጭም ጋር ከተመልካችም ር እንገናኛለን። እስቲ እንደው ይሄ ሁሉ ሆኖ በህሊና ውስጥ ሁልጊዜ ይኖራሉ የምትላቸው ትልልቅ ትውስታዎቼ ናቸው ከምትላቸው አንድ ሁለቱን አጫውትኝ። ብዙ አሉ ሰለሞን ግን ካለን አጠር ያለ ጊዜ አንጻር አንድ የማስታውሰው ልንገር። የቀድሞው የኢትዮጵያ ወታደራዊ መንግስት መሪ ኮሎኔል መንግስቱ ኃይለማርያም ለህክምና ወደ ደቡብ አፍሪካ በሄዱበት ጊዜ በአለም ላይ የተፈጠረውን የመረጃ እጦትና ቪኦኤ በወቅቱ የተከሰተውን ያን ችግር እንዴት እንዳጠራ የተመለከተ ዘገባ ነው የማካፍልህ። ኮሎኔል መንግስቱ እንደምታውቀው በቀይ ሽብር ወንጀል ይከሰሳሉ። ዓለም አቀፉ ህብረተሰብም የእርሳቸውን ለፍርድ መቅረብ ይፈልጋል። ከደቡብ አፍሪካ መንግስት አንዳንድ ባለስልጣናት ጋር የተደረሰ በተባለ ስምምነት መሰረት ኮሎኔል መንግስቱን ለኢህአዴግ መንግስት አሳልፎ ለመስጠት ዝግጅቱ አልቋል ተባለ። አብዛኞቹ ዋና የተባሉ ዓለም አቀፍ መገናኛ ብዙሀን የእኛን ቪኦኤን ጨምሮ አሰፍስፎ ይከታተል የነበረው የኮሎኔል መንግስቱን አዲስ አበባ መድረስ ነበር። በነገራችን ላይ በወቅቱ የተጠየቁ አንድ ከፍተኛ የደቡብ አፍሪካ መንግስት ባለስልጣን የምታስታውስ ይመስለኛል እኔን ነገሩን ሁሉ ኮሎኔሉን ይዞ ወደ ኢትዮጵያ ለመብረር የተዘጋጀ አውሮፕላን መኖሩን ሁሉ ተናግረው ነበር። ለማሳጠር ኮሎኔሉ አዲስ አበባ እየተጠበቁ ባሉበት ወቅት እኔ ስልካቸው ስለነበረ ለምን አልሞክርም ብዬ ሐራሬ መኖሪያ ቤታቸው ስልክ ደወልኩ ራሳቸው መለሱ ደቡብ አፍሪካ ለምን እንደሄዱ ምን አይነት ህክምና እንደተደረገላቸው ለምን ያህል ጊዜ እንደቆዩ ጠየኳቸውና ለኤዲተሬ ቃለ ምልልሱን ሰጠሁት አዳመጠና ዜናውን ለዋና ዳይሬክተሩ ሲነግራቸው ፈጽሞ ሊያምኑ አልቻሉም ቢሯቸው አስጠሩኝ በእርግጥ መንግስቱን ያነጋገርከው ከዚምባብዌ ነው ወይስ ከደቡብ አፍሪካ ብለው ጠየቁኝ። የለም ከሐራሬም ነው ስላቸው፣ ስልኩን ልትሰጠን ትችላለህ ታዲያ አሉ። ሰጠዋቸው። ሲደውሉ ኮሎኔል መንግስቱ በእርግጥም ዚምባብዌ መሆናቸው ተረጋገጠና ቪኦኤ ዜናውን በማጥራት ተመሰገነ። ይሄ እንዳልኩ አንዱ ነው። ሌሎችም አሉ ግን ጊዜው አሁን አሁን ብዙ ታሪኮች አሉ። ከኮሎኔል መንግስቱም ጋር የተያያዙ እሳቸው መጽሐፋቸው ውስጥ የጠቀሷቸው አንዳንድ ካንተ ጋር የተያያዙ ታሪኮች ሁሉ አሉና ቅድም እንዳልኩት ወደፊት እናነሳቸዋለን። እነዚህን በብዙ አጋጣሚዎች። እስቲ ከማሰናበቴ በፊት ሰሎሞን፣ ለዛሬ ለአድማጭ ለስንብት የምታስተላልፈው መልእክት ካለ ከአየር ላይ አድማጮች ስለኔ ያላቸውን አስተያየት በቻሉት መንገድ ሁሉ ቢልኩልን ደስ ይለኛል። ከአንድ ዓመት ባነሰ ጊዜ ውስጥ እጽፋለሁ ላልኩት የግል ማስታወሻዬ በጣም ይረዳኛልና እንዲተባበሩኝ እጠይቃለሁ። በኢንተርኔት፣ በፌስቡክ እና በትዊተር አስተያየቶቻችሁን ላኩልኝ በልልኝ ደግመህ ደጋግመህ ለምንልኝ ሞክሼ መልካም ዘመን እንዲሆንልህ እመኛለሁኝ። እኔም ከስራ ውጭ ባለህ ጊዜ በእርግጥ አንተ ጥሩ ህይወት ያለህ ሰውነህ ጥሩ መግባባት ያለህ ሰውነህ ከሰዎች ጋር እና የከበደ ጊዜ አይገጥምህም። ብቻህን ትሆናለህ የሚል እምነት የለኝም። ከስራ ውጭም ትሆናለህ የሚል እምነት የለኝም። ጡረታ እንደ መውጣት አይደለም። ያንተ ጡረታ መውጣት ቦታ እንደ መቀየር አድርጌ ነው የምወስደው። ለማንኛውም አብረን እንቀጥላለን። ሰሎሞን ክፍሌ እጅግ በጣም አመሰግናለሁ። መልካም ዘመን ይሁንልህ። እኔም በባልደረቦቼ ስም ከአንተ ጋር የነበረን ጊዜ እጅግ በጣም የሚያስደስት ብዙ ትውስታዎች የነበሩበት ነበር እና እኔም ወደፊት የማነሳቸው ሃሳቤን የማካፍልባቸው ይሆናሉ ለመጽሐፍህም የሚጠቅሙ እና መልካም ዘመን ይሁንልህ ሰለሞን በጣም አመሰግናለሁ ሰለሞን እኔም